ዲሞክራሲ በረከቱና ፈተናዎቹ የብዙሃን ድምፅ የሚወከልበት ነውና እስከ ዛሬ ከሚታወቁት አይነተኛ የመንግሥት አስተዳደር ሥርዓቶች ሁሉ ተመራጭ ነው። ያ የብዙሃን ድምፅ እስከተሰማም ድረስ ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የጠገበ የአስተዳደር ስርዓት ዘይቤ፣ ሌላ የዘመን ፈተናዎችም የገጠሙት ይመስላል። ለመሆኑ ለምን ይሆን? ድፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ምስጢር በዓለም በተሻለ የመንግሥት አስተዳደር ዘይቤነቱ የሚዘከረውን ዲሞክራሲን ዲሞክራሲ የሚያሰኙትስ መሠረታዊ ነገሮች ምንድን ናቸው? የፍልስፍናና የፖለቲካ ሳይንስ ንድፈ ሐሳቦችን ያጣምረውን ይህን ጭብጥ ዓለም የሚመራበትን ረጅም መንገድ የተጓዘ ሥርዓት ምንነት መለስ ብለን እንደ አዲስ መልከት እናድርግ። ለመሆኑ ዲሞክራሲ ሲባል ምንድን ነው? ዲሞክራሲን ዲሞክራሲ የሚያሰኙት መሠረታዊ ጉዳዮችስ ምንድን ናቸው? ፕሮፌሰር መሳይ ዲሞክራሲ የሚለው ብዙ አወዛጋቢ ነው። እንደኛ በጣም ሰው ሁሉ የሚፈልገው በጣም ጥሩ ነው ይላል። ግን አንድ አፈጻጸሙ ላይ፣ ሁለት ደግሞ የሚያስከትላቸው አንዳንድ ችግሮች ስላሉ፣ በዚህ የተነሳ ብዙ ግር የያዘ መጨረሻው ምን እንደሆን የማይታወቅ ነገር ይመስለኛል። መጀመሪያ አነሳሱን ማየት አለብን። ዴሞክራሲ የሚለው በእርግጥ በጥንት ግሪኮች ጊዜ የተመሰረተ ስርዓት ነው። ግን የጥንት ግሪኮች ዴሞክራሲ በሰዎች እኩልነት ላይ የተመሰረተ ስላልነበረ ሙሉ በሙሉ ዴሞክራሲ ለማለት በጣም ያስቸግራል። ምክንያቱም በሚታወቀው በጥንት ግሪክ ስርዓት ውስጥ ያው ባርነት ሁሉ ሰፋ ያለ ቦታ ነበረው። በዚህ ላይም ደግሞ አንዳንድ መኳንንት እና ስልጣን ያሉ ሰዎች ከሰው ሁሉ ይበልጣሉ የሚል አመለካከት ስለነበር ከዴሞክራሲ በጣም የራቀ ነው ለማለት ይቻላል። ሀሳቡ ግን የቃሉ መሰረት ያው የህዝብ መንግስት ማለት ነው። ዴሞክራሲ ያው በቀጥታ ሲተረጎም የህዝብ የበላይነት፣ ህዝብ የስልጣን ምንጭ እና ባለቤት ነው የሚል ነው። እዚህ ላይ መታየት ያለበት ዲሞክራሲ ከማህበራዊ ውል ከሚለው ልድፈ ሀሳብ ጋር የተቆራኘ ነው። ምንድን ነው ይሄ ማህበራዊ ውል ወይም ስምምነት የሚለው ሀሳብ? በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ይሄ ማንኛውም ሰው ሰዎች በአጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው። ይሄም ስለሆነ ማንኛውም ሰው ሌላ ሰው ላይ ተፈጥሯዊ ስልጣን የለውም። ማለት አሁን በጥንት ግሪክ ጊዜ የባሪያ ባለቤት የሆነው ባለቤትነቱን የሚያስከብረው ከአንተ የተሻልኩ ነኝ፣ ከባሪያው የተሻልኩ ነኝ፣ የበለጠ ችሎታ አለኝ እና የበለጠ ልዩ መብት አለኝ ብሎ ስለሚያስብ ነው። በፊውዳል ስርዓትን ብንወስደው የመኳንንቶቹ በዛ ጊዜ ህዝቡ የሌለው ሌላው ተራ ህዝብ የሌለው ልዩ ስልጣን ልዩ መብት አለን በሚል ነው ስልጣናቸውን የመሰረቱት። ይሄ የማህበራዊ ውል የሚለው ሀሳብ የሚለው ማንም ሰው ልዩ ስልጣን የለውም፣ ማንም ሰው ልዩ መብት የለውም። ሰዎች ያላቸው መብቶች እና ያላቸው ነፃነት አንድ ነው። በመሆኑ እኩል ናቸው። ይህም ስለሆነ ማንም ሰው በተፈጥሮ ከሌላ ሰው አይበልጥም፣ የስልጣንም መብት የለውም። ይህን ካልን ዘንዳ እንዲህ አንድ ማህበረሰብ ሲቋቋም የግድ መጨስ ስልጣን ያለው ክፍል ያስፈልጋል። አለዛ ማህበረሰቡ ስኬታማ ሆኖ ሊንቀሳቀስ አይችልም። ስለዚህም እንግዲህ እነሱ ያሉት ምንድን ነው? ስልጣን የሚወጣው ሰዎች በሚያደርጉት ስምምነት ወይም ውል ነው። አንደኛው መጀመሪያው እንግዲህ ውል ምንድን ነው? ያላቸውን ተፈጥሮ ኃይል የመጠቀም መብት ለመንግስት በማስረከብ መንግስት ብቻ ነው ጉልበት ሊጠቀም የሚችለው የሚለው ላይ ተስማምተው በዛ መሰረት አንድ ማህበረሰብ ይመሰረታል እና የነሱ ምርጫ ወደ ስምምነት የግለሰቦቹ ስምምነት ውጤት ነው። ማንም በተፈጥሮ ስልጣን የለም። በመሆኑ ህዝብ የስልጣን ምንጭና ባለቤት ይሄ ነው እንግዲህ መሰረቱ የዲሞክራሲ። ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል። የበርካታ መጽሐፍትም ደራሲ ናቸው። ዲሞክራሲ ከተፈጥሯዊ መብቶች ከሰው ልጆች ነፃነትና እኩልነት የሚነሱ በአይነተኝነት የሚታወቁት ህጎችም እነኚህን መርሆዎች መሰረት አድርገው ይወጣሉ። ይህንን ሲያከብሩም ብቻ ነው ዲሞክራሲ ተቀባይነት የሚያገኘው ይሉናል። ይሄ መሰረት ሲከፋፈል የሚሰጡን ሶስት መሰረታዊ ነጥቦች አሉ። ከዚህ መጨመር ይችላል። ነገር ግን ዋና መሰረታዊ የምላቸው አንደኛ፣ ዴሞክራሲ ማለት ያው የህዝብ መንግስት እስከሆነ ድረስ ሉዓላዊነትን ይቀበላል። ይሄ ምን ማለት ነው? ማንኛውም ስልጣን በየትኛውም ደረጃ ተጠሪነቱ ለህዝብ ነው፣ የሚያገለግለውም ህዝብ ነው የሚለው አንድ መሰረታዊ ሀሳብ ነው። ሁለተኛው ያልኩት ተፈጥሯዊ መብቶች ለምሳሌ የሰው ነፃ መሆንና እኩል ሆኖ መፈጠር፣ ይሄ መሰረት ሆኖ ማንኛውም ህግ በሚወጣበት ጊዜ ይህንን የሰው ነፃነትና የሰው እኩልነትን ያከበረ መሆን አለበት። አለዛ ተቀባይነት የለው። ሶስተኛው የህግ አገዛዝ ነው። ህግ የበላይ ነው። ማንም ሰው ከህግ በላይ አይደለም። እነዚህ ናቸው እንግዲህ መሰረታዊ ያሳው። መልካም ፕሮፌሰር መሳይ እስኪ በታሪክ ወደኋላ እንመለስ በማስቀደምም ማነጻጸሪያዎችን ላቅርብ። ሐሳቡ ራሱ የተጸነሰባት መሆኗ የሚነገርላት ቃሉም ሳይቀር የተፈጠረባት ግሪክ ከክርስቶስ ልደት በፊት የነበረው የአቴናው ዲሞክራሲ ከመጀመሪያዎቹ እንደ አንዱ ተደርጎ ይወሰዳል። በአንጻሩ ዲሞክራሲ እንደ መንግሥት እንደ ሀገር የዘለቀበትን ደግሞ ደቡባዊ ጣልያንን የምትዋሰነውን የትንሽቱን ሀገር ሳንማሪኖን አስተዳደር በዓለም ቀዳሚው ህገ መንግሥታዊ ስርዓት አድርገው የሚወስዱም አሉ። ይሁን እንጂ ስር በመስደዱና መሰረት በመጣሉ እንደ ስርዓት ዘለቄታ ያለውና ለሌሎችም ምሳሌ ተደርጎ ሲታይ የቆየው የዩናይት ስቴትስ ዲሞክራሲያዊ ስርዓት ነውና እስኪ በዩናይት ስቴትስ ያለውን ደግሞ እንይ። የጥቂት መቶ ዓመታት ብቻ ዕድሜ ያላት ዩናይት ስቴትስ በንጽጽር ገና አዲስና ወጣት አገር ሆና ሳለ የዲሞክራሲ መሰረት በመጣሉ ግን የዕድሜዋን ያህል ወደፊት መግፋት የቻለች አገር ተደርጋ ትታያለች። ብርቱ የእርስ በርስ ጦርነት ያስተናገደች በአንድ ወቅትም የዘር ምድሎ እና የባሪያ ፍንገላ ስርዓት ነግሶባት የቆየች አገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላት እና በዩናይት ስቴትስ ዲሞክራሲ ለመሆኑ እንደምን መሰረት ያዘ? አሁን ካለበት ስለ መድረስ በምን አይነት ሂደት ውስጥ አለፈ? የቅርብ ጊዜያቱን ፈተናዎች ጨምረን የዩናይት ስቴትስን ዲሞክራሲ ታሪክና ሁለንተናዊ ሂደት መልከት ብናደርግ። እሺ እንግዲህ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ከአጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው በድሮ በጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዴሞክራሲ የባርነት ስርዓትን የተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው ህገ መንግስቱ፣ ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገው እና ትንሽ እዚህ ላይ እንዴት የሰው እኩልነትን ተቀብያለሁ የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው ራሷን መሰራረት የመሰረቱት ሰዎች በሃይማኖት በሌላም በሌላ ነገሮች ከዩሮፕ ሸሽተው ተሰደው የሄዱ ሰዎች ያቋቋሙ ስለሆነ በከፍተኛ ደረጃ የዲሞክራሲን ነፃነት የሚለውን አጉልተው አሳይተዋል። ከሁሉ በእኩልነት ላይ ትንሽ ብዙ ወደ ኋላ ናቸው እነሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራህ ችሎታ ካለህ ከየትኛውም ክፍል ብትመጣ ከምንም ከምንም ብትመጣ ስኬታማ ማለት ትችላለህ የሚል እምነት አለሁ ኢኳል ኦፖርቹኒቲ የሚለው እንግዲህ እሱ ምል አንድ የቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት ያለበት እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለውን የወን አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል እና መንግስት በአጠቃላይ ራሱ በጤናም በኩል በትምህርትም በኩል በከፍተኛ ደረጃ መንግስት ይሳተፋል እና ይሄ ምንድን ነው የካፒታሊዝም በጣም ልዩነት የማብዛትን ለማስተካከልና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳይ አብዮትን ስንወስደው የፈረንሳይ አብዮት ቀጥታ ከነጻነት ይልቅ እኩልነት ይበቃል የሚል እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነፃነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደለው፣ ያኔ ደግሞ ነፃነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነፃነት ነው። ያ ደግሞ እኩልነትን እትኛል። እና ዩሮፒያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተሉ ሁለቱም ለማጣመር የሚሞክር ነው። አሜሪካኖቹ ግን ይህን የአሜሪካ ዴሞክራሲ ይሄን አይፈልግም። እንግዲህ የአሜሪካን ዲሞክራሲ ዋናው መሰረቱ እንግዲህ ያው እንደምናቀው የስልጣን ክፍፍሉ ነው። የህግ አውጭው የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል። እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነት ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተብትበው አስረውታል እና ይሄ ነው የነሱ የሚለየው ከሁሉ ይበልቃል ማለት ሳይሆን ዴሞክራሲያቸው። ምክንያቱም እንዳልኩት በጣም በእኩልነት በእኩልነት ጥያቄ ላይ ብዙ ብዙ ድክመት ያለበት ጉዳይ ነው። ተፈትኗል ሆኖ አሁን ይሄው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዲሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየኑ እንደ መፈንቅለ መንግስት እዚህ ቁጭ ብለን አሜሪካን ሀገሩ መፈንቅለ መንግስት ሙከራ አይተናል ምንም ጥርጥር የሌለው እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችን ላይ ያለ ነው። አሁንም ቢሆን ስጋቱ አልቀነሰም። ምክንያቱም ይሄ የምናውቀው ሪፐብሊካን ፓርቲ ጭራሽ ወደዛ ተሳሰብ ነው። እዚህ ላይ ምንድን ነው የምለው ይሄ ነው። አየህ፣ ብዙ የዴሞክራሲ አንድ ድቅመቶች ያሉት ይሄ ነው ምንድን ነው። እርግጥ ነው መብት እሰጥሃለሁ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች እና አሁን የሚታየው አሜሪካ ነገር ይሄ የነጭን የበላይነት መጠበቅ አለብን በሚል እንደው ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል። ብዙዎች በዲሞክራሲ ታሪክ፣ ምንነትና የወደፊት አቅጣጫ ዙሪያ ከፕሮፌሰር መሳይ ከበደ ጋር ካደረግነው ሰፊ ቃለምልልስ የተወሰደ ምጥን ዝግጅት ነበር ያሰማ ያሰማናችሁ። ፕሮፌሰር መሳይን ለጊዜያቸው አመሰግናለሁ እግዜር ይስጥልኝ